ዩናይትድ ስቴትስ እስራኤልና ፍልስጤሞች የሚወዛገቡበትን የኢየሩሳሌም ከተማ እንደ እስራኤል ዋና ከተማ በመቁጠርና በማወጅ ኤምባሲዋን ወደዛው ለማዘዋወር መወሰኑ ይታወሳል። የዚህን የፕሬዚዳንት ዶናልድ ትራምፕን ውሳኔ መነሻ በማድረግ የመንግስታቱ ድርጅት አባል ሀገራት ሰሞኑን ጉባኤ በመቀመጥ በአብዛኛው ድምፅ የዩናይትድ ስቴትስን ውሳኔ ተቃውመዋል። ተቃውሞውን ተከትሎም ዩናይትድ ስቴትስ የተቃወሙ ሀገራትን እርዳታ እንደምትነፍግ ዝታለች። ውላ አድራም ለመንግስታቱ ድርጅት የምታዋጣውን አመታዊ መዋጮ በከፍተኛ ሁኔታ እንደምትቀንስ በአምባሳደሯ በኩል እየገለጸች ትገኛለች። ጉዳዩን አስመልክቶ ፕሮፌሰር ጌታቸው መታፈሪያ በዩናይትድ ስቴትስ ሜሪላንድ ክፍለ ግዛት ቦልቲሞር ሞርጋን ስቴት ዩኒቨርሲቲ የፖለቲካ ሳይንስ መምህርን አነጋግሬ ነበር። ይህ 285 ሚሊዮን ብር ከጠቅላላው ከተባበሩት መንግስታት በጀት አምስት ነጥብ አራት ቢሊዮን ነው የሆነው በጀቱ የጠቅላላው የዓለም አቀፍ ድርጅት። ከዛ ውስጥ እንግዲህ አሜሪካ ትልቁን ድርሻ ነው የምትከፍለው ወደ ሀያ ሁለት ፐርሰንት፣ ከመቶ ከሀያ ሁለት ከመቶ ነው የምትመጸውተው። እና ሁሉም ሀገሮች እዚህ ላይ የሚተባበሩ ናቸው። ሁሉም ሀገሮች የተሻላቸውን ያህል አስተዋጽኦ ያደርጋሉ። እና በዛ ላይ የትራምፕ መንግስት ወይንም አገዛዝ ሁለት መቶ ሰማንያ አምስት ሚሊዮን ብር ቀንሳለው ለተመድ የምንመድበውም ብሎ ወስኗል። ስራ ላይ ያውሏል ተብሎም ይጠበቃል። ዩናይትድ ስቴትስ ቀደም ብሎም የገንዘብ ብክነትና የአሰራር ዝርክርክነት በተባበሩት መንግስታት ድርጅት ውስጥ አለ እያለች ስትወቅስ ነበር የከረመችው። ፕሮፌሰር ጌታቸው ሀሳባቸውን ይቀጥላሉ። ዩናይትድ ኔሽንስ አምባሳደር የዩናይትድ ስቴትስ ኒኪ ሄሊ የምትባለው የቀድሞ የኖርዝ ካሮላይና ገዢ ነበረች። እያንዳንዳችሁ እጃቸውን ስታወጡ እናያቸዋለን፣ እመዘግባለን። ከእኛ ጋር ያልቆማችሁ እኛ ምንም አይነት ገንዘብ እርዳታ አንሰጣችሁም የሚል ማስፈራሪያ ገንዘብን እንደ አንድ ኃይል እንደ ጥቅም መስጫና መከልከያ አድርጋ ወስዳ ያንን የተናገረችበት ሁኔታ ነው። እንግዲህ ጠቅላላው ሁኔታው ይህንን ይመስላል። ከኢትዮጵያ አንፃር እስኪ ይህ ማስፈራሪያ የሚቀጥል ከሆነና በተግባር የሚውል ከሆነ ኢትዮጵያም የአሜሪካ ተመጽዋች ናትና ምን ያህል ሊጎዳት ይችላል? ከዚህም በተጨማሪ በኢትዮጵያ ጉዳይ ላይ አሁንም ሁለተኛ ጥያቄ ላስከትልና በዓለም ላይ ሰላም አስከባሪ ሰራዊትን በመላክ አምስተኛዋ ግዙፍ ሀገር ናት ተብላ እየተጠቀሰች ነውና ብዙ ወታደሮችን ልካ በዛም በኩል ብዙ ገንዘብ ታጋብሳለች ኢትዮጵያ ና ይሄ የአሜሪካ ዛቻ የሚቀጥልና በተግባር የሚውል ከሆነ ምን ያህል የኢትዮጵያን መጣኔ ሀብት ይጎዳል? እንደ ኢትዮጵያ ያሉ ሀገሮች ሌላ አማራጮች ሀገሮች አግኝተዋል። አሁን በዛ ባይልም እንደ ህንድ ያሉት ኢቭ ብራዚል ያሉትም ሀገሮች አሁን ለብዙ አፍሪካ ሀገሮች አስተዋጽኦ ገንዘብ ይሰጣሉ እና ይሄን ያህል ኢትዮጵያን አይጎዳል። በዛ ላይም ደግሞ የኢትዮጵያ ሁኔታ በጣም አስጊ ሁኔታ ላይ ነው ያለው። ፖለቲካ ቀውስ ውስጥ ነው ኢትዮጵያ ያለችው። ብዙ ገንዘብም ደግሞ በኮራፕሽን ይጠፋል እየተባለ እየተንትን እያለች ነው ኢትዮጵያም እየተወገዘች ነው። ይሄም እውን ነው የአሜሪካ መንግስትም ደግሞ የትራምፕ ፖሊሲ ያንን ያንን ሁሉ ያያል። ኢትዮጵያ ከአሜሪካ ምንም ባታገኝም ከሌላ አገሮች ልታገኝ ትችላለች እና ይህን ያህል አትጎዳም። ግን የሚጎዳት የሀገሯ ፖለቲካ ራሱ ቀውስ ስለሆነች ብዙ አገሮች ወደ ኢትዮጵያ ፊታቸውን ሊመልሱ አይፈልጉም። በአሁኑ ጊዜ ዩናይትድ ስቴትስ በዓለም ላይ ግጭት አለባቸው በሚባሉባቸው ሀገራት ለሚደረገው የሰላም ጥበቃ በብዙ መቶ ሚሊዮኖች የሚቆጠሩ ዶላሮችን ታወጣለች። የምግብ እርዳታም ታደርጋለች። እንደ ዛተችው እርዳታውን እየቀነሰች የምትሄድ ከሆነ በዓለም ላይ ከፍተኛ የሰላም ቀውስ እንደሚከሰት ይገመታል ሲሉ የፖለቲካ ሳይንስ ምሁሩ ገልጸዋል። ለዶቸቨለ ራዲዮ ዘገባ መክብብ ሸዋነኝ ከዋሽንግተን ዲሲ።